የዘንድሮን የኢትዮ ጀርመን የስፖርትና የባህል ፌስቲቫል ያዘጋጀው የኢትዮ ዳርምሽታት ወዳጆች ማህበር ሲሆን ለሁለት ቀናት በሚቆየው በዚሁ መርሃ ግብር ለመሳተፍ ከመላው ጀርመን የተውጣጡ 12 የስፖርት ክለቦች እና ደጋፊዎቻቸው እንዲሁም ከአጉራባች የአውሮፓ ሀገራት የመጡ ኢትዮጵያውያን ዳርምሽታት ከተማ ጌሜርቬግ አካባቢ በሚገኘው የስፖርት ማዘውተሪያ ስታዲየም ተሰባስበው በዝግጅቱ ላይ የተሳተፉ ይገኛሉ። ይኸው የኢትዮጵያውያን አመታዊ ፌስቲቫል የሚካሄድበት ቦታ በኢትዮጵያ ሰንደቅ ዓላማ የተዋበ ሲሆን በልዩ ልዩ ብሔረሰቦችና በአረንጓዴ ቢጫ፣ ቀይ ቀለማት የተሸለሙ አልባሳትን የለበሱ ኢትዮጵያውያንም ለስፖርት ማዕከሉ ልዩ ድምቀትን ሰጥተውታል። ከዚህ ሌላ በየዝግጅቱ ጣልቅ የሚሰሙት የየክለማቱ ደጋፊዎች ሆታና ጭፈራም ለፕሮግራሙ ልዩ ድባብንና አስደሳች ገጽታን ፈጥረውለታል። የዘንድሮውን የኢትዮ ጀርመን የስፖርትና የባህል ፌስቲቫል ሀገራችን በለውጥ ጎዳና ላይ በምትገኝበት እንዲሁም በዘርና በፖለቲካ ምክንያት ለበርካታ ዓመታት ተከፋፍለው የቆየው ሕዝባችን በአንድነትና በጋራ ተሰባስቦ ሀገሩንና ሕዝቡን እያሰብ የሚያከብረው ዝግጅት በመሆኑ ከፍተኛ ደስታ እንድትሰማቸው የምርሃ ግብሩ አስተባባሪዎች የኢትዮ ዳር ምሽታት ወዳጆች ማህበር አመራሮች ገልጸዋል። ስሜ ሚሊዮን ሀይል ስላሴ ይባላለን። የኢትዮ ዳር ምሽታት ሕዝብ ግንኙነት ኃላፊ ነኝ። ኢትዮጵያ ላይ በሚሽን ኢንፎርሜሽን አማካኝነት በድርቅ ጊዜ የዛሬ ሶስት ዓመት ዝግጅት ተዘጋጅተን አዳራሽ ላይ ድጋፍ ሰጥተናል። አዋተ ልከናል። እዚህ አካባቢ ዳርምሻር ላይ የሚገኙ ወገኖቻችን የቋንቋ ችግር ሊኖርባቸው ይችላል። አንዳንድ ነገሮች እኛ ውስጥ የተለያዩ ሰዎች አሉ፣ ጀርመንኛ በደንብ የሚችሉ ትብብር ያደርጋሉ ማለት ነው። እዚህ ስደት ላይ ላሉ ሰዎች የኢትዮጵያን አዲስ አመት በማስመልከት ዝግጅት ሲዘጋጅ፣ እዚሁም ሀገር ሆነው ለተቸገሩ አደጋ ላይ ያጋጥም ይችላል። ስደት ላይ ያለነው እርስ በርስ እንደጋግፋለን ማለት ነው። ሁላችንም እዚህ ሜዳ ላይ ከለውጡ ጋር በጣም ያማረ ነው። ያው ከዚህ በፊት ትልቁ ችግር የነበረው የፖለቲካ ችግርም ነበር። ሜዳ ላይ አንዳንድ ጭቅጭቆች ሊከሰ ስቱ ሰዓት እንደምታዩ ነው ያማረ ነው። ለረዥም ዓመታት በስራና በቦታ ርቀት የተለያዩ ወዳጆችን በማቀራረብ ልዩ ተሰጦ ያላቸውንም ኢትዮጵያውያን በማበረታታትና የደከመ አእምሮንም በማነቃቃት በኩልም እንዲህ አይነቱ ሁሉን አሳታፊ ዝግጅት ትልቅ ጠቀሜታ እንዳለውም የገለጹልን ነበሩ። በተለይም በውጭ ዓለም ለሚወለዱ ህጻናት አገራዊ ፍቅር እንዲኖራቸው በማንነታቸው እንዲኮሩና ታሪክ፣ ቋንቋና ባህላቸውን ጠንቅቀው እንዲገነዘቡ በማድረግ ረገድም ቢሆን ትልቅ አስተዋጽኦ እንደሚኖረው የፌስቲቫሉ ታዳሚዎች ያስረዳሉ። እኔ የመጣሁት ከኢትዮኮሎን የኳስ ቡድን ጋር ነው። ሁል ጊዜ ግጥሚያ በሚኖርበት ሰዓት እጅ ይከታተላለሁ። አንደኛ ነገር ሀገራዊ ስሜት ስለሆነ ልጆችም ያለውን ነገር ሲያዩት አገር ለማስታወስ በጣም ጥሩ ስለሆነ አገራችንን እነሱ ስለማያውቁ እዚያ ያለውን ነገር ሲያዩ የእኛን አርዓያ እየያዙ እንዲያድጉ ይረዳቸዋል። ታሪካቸውንም በማንነታቸውም እንዲኮሩ ያደርጋቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵ በመላው ዓለም የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ወጣቶችና ታዳጊዎች ለ ለሀገራቸውና ለወገናቸው እንዲያስቡ በቅርቡ በድጋሚ ጥሪ አቅርበው ነበር። በዳር ምሽታቱ የኢትዮ ጀርመን የባህልና የስፖርት ፌስቲቫል የታደሙ ኢትዮጵያውያንም ለጠቅላይ ሚኒስትሩ አገራዊ ጥሪ በጎ ምላሽ ለመስጠት ቁርጠኛ መሆናቸው ነው የገለጹልን። የዘላለም ደበበ ይባላል። ኢትዮጵያ እንግዳ በመቀበል ነው የዳቦ ቅርጫት በመባል ነበር የምትታወቀው። ዛሬ ለምሳሌ በአውሮፓ ውስጥ እየኖረ የአውሮፓን አንድ ላይ መሆን፣ በአንድ ገንዘብ መጠቀም በአውሮፓውያን ህብረታቸው እንዴት እንደጠቀማቸው ጠንቅቆ እያወቀ በትምህርት ደረጃም የተሻለ ደረጃ ነው ብለህ የምትለው ሰውየ ሰውዬ ሀገር ቤት ገብቶ አንደኛው ሰውዬ አንተ ክልል ቢመጣ ና ወየውል እንዲህ ቢያደርግ እንዲያደርገው እያለ የመከፋፈልን ነገሮችን የሚያስተምረው ውጭ ሀገር የሚኖር ሰው ነው በብዛት በተለይ ልክ እንዲህ አይነት የስፖርታዊ ዝግጅቶች በሚደረጉባቸው ቦታዎች ላይ ኢትዮጵያዊነት ማለት አንድነት፣ ኢትዮጵያዊነት ማለት ህብር፣ ኢትዮጵያዊነት ማለት ፍቅር እንደሆነ የወጣቶች አእምሮ ላይ ነው ኢንቨስት አድርገን መስራት ያለበት እና የጠቅላይ ሚኒስትሩን የሰጡትን ጥሪ በመቀበል በውጭ ሀገር የምንኖር ኢትዮጵያውያን በኢትዮጵያ ጉዳይ ላይ በማንኛቸውም የተሻለ ነገር ለማድረግ ወደ ኋላ ልንል እንደማይገባ ነው ማሰብ። በዛሬው የዳርምስታቱ የኢትዮ ጀርመን የስፖርትና የባህል ፌስቲቫል የመክፈቻ ዘመቻ ስነስርዓት ከመላው ጀርመን የመጡ አስራ ሁለት የእግር ኳስ ክለባት የማጣሪያ ውድድር ያደረጉ ሲሆን ማምሻውን አሸናፊዎቹ ተለይተው በነገ ዕለት የዋንጫ ውድድር እንደሚያካሂዱ ታውቋል። ከዚህ ሌላ ግጥሞችና ልዩ ልዩ ስነ ጽሁፎችን ጨምሮ የህፃናት ስፖርታዊ ውድድሮችና ሌሎችም ዝግጅቶች በነገው የማጠቃለያ መርሃግብር እንደሚቀርቡ አስተባባሪዎቹ ይፋ አድርገዋል።